125ኛው የአድዋ ድል መታሰቢያ በዓል ድህነትን ለመዋጋትና የህዳሴ ግድብን ለማጠናቀቅ ለተያዙት ግቦች ትኩረት በጠየቀ ጥሪና ሌሎች መልእክቶች ዛሬ በኢትዮጵያ ተከብረው ውሏል። ጸሐይ ዳምጠው ስነሥርዓቱን ተከታትላ ተከታዩን አድርሳናለች። ለዛሬው የአድዋ ድል ክብረ በዓል ከወሩ መጀመሪያ አንስቶ በሀገሪቱ የተለያዩ አካባቢዎች የጀግኖች ገድል ሲዘከር ቆይቷል። ዛሬ የካቲት ሀያ ሶስት በዓሉ በደማቅ ሁኔታ ተከብሯል። ፕሬዝዳንት ሳለ ወርቅ ዘውዴ በተገኙበት የአዲስ አበባ አከባበር ላይ ቁጥሩ የበዛ ሰው ተገኝቷል። የአድዋ ድል ኢትዮጵያውያን ያለ ልዩነት ተሰልፎ ኢትዮጵያን ያስከበሩበት መሆኑን ያስታወሱት ፕሬዝዳንት ሳለ ወርቅ ሁሉም ነገር ከሀገር በታች ነው ብሏል። አፍሪካን የመቀራመት የአውሮፓውያን ቅዠት እውን ቢሆን ዛሬ መላው ጥቁር ሕዝብ አንገቱን ቀና የሚያደርግበት ታሪክ አይኖረውም ነበር። ዛሬ ያለው የኢትዮጵያና የኢትዮጵያውያን መልክዓ ምድራዊ ገጽታ፣ ወግ ባህልም ሆነ ቋንቋ የዛሬው መልክ ሊኖረው ባልቻለ ነበር። የአድዋ ድል መንፈስ ዛሬ ከመቼውም ጊዜ በላይ በሚያስፈልገን ወቅት ላይ እንገኛለን። የአድዋ መንፈስን እስከተላበስን ድረስ በየጊዜው የሚያጋጥሙንን ችግሮች ለመፍታት የሚሳነን አይሆንም። የአድዋ ድል ምስጢሩ ኢትዮጵያውያን የነበራቸው አንድነትና መተሳሰብ፣ ጽናትና አይበገሬነት፣ ከሁሉም በላይ ደግሞ ለኢትዮጵያ የነበራቸው ፍቅርና ታማኝነት ነው። ይህንን ዘላለማዊ ማድረግ ይኖርብናል። ኢትዮጵያ ከግለሰብ፣ ከቡድን፣ ከፖለቲካ ፓርቲ ወዘተ በላይ መሆኗ ላይ የማይደራደሩ ነበሩ። ዛሬም ማንም ይሁን ምንም አይነት ነገር ከኢትዮጵያ በታች መሆኑን አምነን ለሀገራችን ሰላምና ልማት በጋራ መቆም ይኖርብናል። እንደ ዜጋ ተከብረን አንገታችንን ቀና አድርገን ልንሄድ የምንችለው ኢትዮጵያ እስከ ኖረች ድረስ መሆኑን ምን ጊዜም ቢሆን ብጅታ ሊኖረን አይገባል። የኢትዮጵያ ባህልና ቱሪዝም ሚኒስትር ዶክተር ሂሩት ካሳው ሲናገሩ ትውልድ ዘመን ተሻጋሪ ታሪክ ለመስራት እንዲተጋና ና ደሃ የሚለን መጠሪያ ለማጥፋት ለተቀን እንዲጥር መክረዋል። በያለንበት ሙያ ዘመኑ የሚጠይቀውን መስዋዕትነት ለመክፈል መዘጋጀት አለብን። ፍቅርንና ወንድማማችነትን፣ ህብረትንና መደጋገፍን ከቀደምት ጀግኖች አባቶችና እናቶቻችን መማር አለብን። የኢትዮጵያ ጥንታዊ አባት አርበኞች ማህበር ፕሬዚዳንት ልጅ ዳንኤል ጆቴ የእዳሴ ግድብን ግንባታ ለመጨረስ ትኩረት አድርገን እንስራ ሲሉ ተደምጧል። ሀገራችን ኢትዮጵያ እንደሚታወቀው የሚቀናባት ሊወርሷት የሚፈልጉ ከግራና ከቀኝ የተሰበሰቡባት አገራችን ኢትዮጵያ ብዙ መከራ እያሳለፈች ነው። እዳሴ ግድባችንን እንደጀመርነው እንጨርሰዋለን። ወደፊታችን በኢትዮጵያ ውስጥ ምርጫ ይኖራል። ያንን ምርጫ ህዝቡ በሰላም በጥሞና ምርጫውን ማካሄድ ይኖርብናል። የአዲስ አበባ ምክትል ከንቲባ ወይዘሮ አዳነች አቤቤ አድዋ የአሸናፊነትና የአይበገረነት ምልክት ነው ብሏል። ከአድዋ መማር ያለብን እንደ አባቶቻችን እና እናቶቻችን ያችን መተኪያ የሌላትን ውድ ሀገራችንን አንድ ሆነን ማስከበርና ማሻገር ሲሆን ይህም ውስጣዊ አንድነታችንን አጠናክረን በጋራ ጠላት ላይ በጋራ በመዝመር የጋራ ሀገርን መገንባትን ይጠይቀናል። ስለሆነም የጋራ ጠላታችን የሆነውን ጥላቻ፣ ቂም በቀል፣ መናናቅ፣ ጣት መጠቋቆም፣ መጠላለፍ፣ መከፋፈልን፣ የእልህ ፖለቲካ ቁማርን፣ የጠቅላይነትና አግላይነት አስተሳሰብን፣ አልዋስታውን ትተን የመፍትሔው አካል በመሆን ይህንን የተግዳሮት የበዛበትን ጊዜ በጋራ ለማለፍ ከዳር እስከ ዳር እጅ ለእጅ ተያይዘን በአንድነት መቆም ይኖርብናል። የአሜሪካ ድምፅ ያነጋግራቸው አባት አርበኞችና ተማሪዎች አድዋ የነጻነት ተምሳሌት መሆኑን አጉልቷል። በጥቁር የሆናችን ድነ ራ ያረጋኝ ባለ እነሱ ጦርነቱ ያሸነፉት አንድ ሆነ ስለሆነ እኛም አንድ ብንን ብዙ ነገሮችን ችግሮች ማለት እንችላለን ብዬ አምናለሁ። ሙላትቱ አስፋ እባላለሁ። የሸዋ ኦሮሚያ ጀግኖች አርበኞች ማህበር ሊቀመንበር ነኝ። አድዋ የጥቁር ህዝቦች የነጻነት ተምሳሌት ናት። የዛሬ 125 ዓመት በ1888 ዓ.ም የጣሊያን ወራሪ ኃይል ኢትዮጵያ በቅኝ ለመያዝ ያዘመተው ሰራዊት ዘመናዊ የነበረ አንድ የአውሮፓ ጦር በአፍሪካዊ ኃይል ሲሸነፍ የመጀመሪያ በመሆኑ የአድዋ ድል ለኢትዮጵያውያን ብቻ ሳይሆን የዓለም ጥቁር ሕዝቦች የነፃነት ፋና እየተባለ ይጠራል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባም